የአውሮፓ ኮሚሽን ትናንት ይፋ ያደረገው አዲስ የስደተኞች ፖሊሲ የሕብረቱ አገሮች የሚያነሷቸውን ጥያቄዎችና ያለውንም ሁኔታ ያገናዘበ ሚዛናዊ ሰነድ መሆኑን የኮሚሽኑ ባለሥልጣናዎች አስታውቀዋል። የኮሚሽኑ ፕሬዚዳንት ወይዘሮ ኡርሱላ ቮንደር ላየን እቅዱን ይፋ ሲያደርጉ እቅዱ አባል አገሮች ኃላፊነት የሚወስዱበትንና ትብብር የሚያደርጉበትን ሚዛን የጠበቀ ነው። ሁላችንም ጥቅሙንም ችግሩንም የምንጋራበት እቅድ ነው። በተጨማሪም ፕሮግራሙ ያለውን ሁኔታ ያገናዘበ ነው በማለት እቅዱ የአባል አገሮችንና የዜጎችን አመኔታ እንደሚያገኝ ያላቸውን እምነት ገልጸዋል። ከአራት ዓመት በፊት ቀርቦ የነበረው የኮሚሽኑ ሰነድ አገሮች ኮሚሽኑ በሚያወጣው ኮታ ስደተኞችን ከደቡባዊ አገሮች እንዲወስዱ የሚያስገድድ የነበር ሲሆን፣ የአሁኑ ግን አባል መንግስታት ስደተኞችን የመውሰድ ወይንም የተመላሽ ስደተኞችን ወጪ መሸፈንን ሊመርጡ እንደሚችሉ ተገልጿል። በተጨማሪም በህገ ወጥ መንገድ ወደ አውሮፓን ለመግባት ሲሞክሩ ከባህር ነፍሳቸው የተረፉትን ስደተኞች ለሚቀበሉ አገሮች ኮሚሽኑ ለአንድ አዋቂ ሰው 10 ሺህ ኢሮ በጀት የሚመድብ መሆኑም ተገልጿል። ሰነዱን ይፋ ያደረጉት የኮሚሽኑ ባለሥልጣኖች ፈላሲያንም ሆኑ ስደተኞች ምንጊዜም እንደሚኖሩ አውስተው በህጋዊ መንገድ የሚገቡት አስፈላጊና ጠቃሚ መሆናቸውን አስረድተዋል። በዚህ አዲስ መመሪያ ዋናው ትኩረታቸውም ህጋዊ ባልሆነ መንገድ የሚገቡትን በመለየት በፍጥነት ወደ የአገሮቻቸው መመለስ መሆኑን ገልጸዋል። የኮሚሽኑ የአገር ውስጥ ኮሚሽነር ወይዘሮ ይልቫ ዮሐንሰን እንደገለጹት በ2016 ዓ ም ከነበሩት ፈላሲያን መካከል ብዙዎቹ ስደተኞች የነበሩ ሲሆን የአሁኖቹ ግን አይደሉም። በ2016 ዓ ም በህገወጥ መንገድ የገቡት 1.8 ሚሊዮን ፈላሲያን ብዙዎቹ ስደተኞች የነበሩ ሲሆን በአሁኑ ወቅት ለምሳሌ ባለፈው ዓመት በሕገወጥ መንገድ ከገቡት 140,000 ፈላሳያን የስደተኝነት ጥያቄያቸው ተቀባይነት ያገኙት አንድ ሦስተኛዎቹ ናቸው፣ በማለት የአዲሱ ዕቅድ ትኩረትም እነዚህ ተቀባይነት ያጡት ሰዎች ወደ አገራቸው የሚመለሱበትን ሁኔታ ማመቻቸት ነው ብለዋል። በአዲሱ ሰነድ እንደተገለጸውና በባለሥልጣኖችም እንደተብራራው ስደተኞች ከሚነሱባቸውና ከሚያልፉባቸው አገሮች መንግሥታት ጋር በመስራት የህገ ወጥ ፈላሲያንን ቁጥር ለመቀነስና በአንጻሩም በሕጋዊ መንገድ የሚገቡትን ለማበረታታት ጥረት ይደረጋል። የፈላሲያንና ስደተኞችን ቁጥር ለመቀነስም የሦስተኛ አገሮች መንግሥታት ለዜጎቻቸው የሥራ ዕድል የሚሰጡና ደህንነታቸውን የሚያስጠብቁ መሆን ይኖርባቸዋል ተብሏል። ከዚሁ ጋርም ባለሥልጣኖቹ ስደተኞች የሚስተናገዱበትና ወደ አገራቸው እንዲመለሱ የሚደረግበት የአሰራር ሂደት የአውሮፓንና የመንግሥታቱ ድርጅት የሰብአዊ መብት ስምምነቶችን ባከበረ ሁኔታ እንደሚሆን ተናግረዋል። አዲሱን እቅድ የህብረቱ አባል መንግስታት በአዎንታዊነት እንደሚቀበሉት ተስፋ ተደርጓል። የህብረቱን የወቅቱን ፕሬዚደንሲ የያዘችው ጀርመን እቅዱን በህብረቱ የነበረውን የጋራ የስደተኞች ፖሊሲ ክፍተት የሚሞላ በማለት ስታደንቀው፣ ከፍተኛ የስደተኞች ጫና አለባቸው የሚባሉት ግሪክ፣ ስፔን እንዲሁም የኮታ አሰራርን የሚቃወሙት ፖላንድና ሃንጋሪም እቅዱን ሳይቀበሉት እንደማይቀሩ ተገምቷል። ይሁን እንጂ የስደተኞች መብት ተከራካሪ ድርጅቶች በእቅዱ ላይ ያላቸውን ቅሬታ እየገለጹ ነው። የመንግሥታቱ ድርጅት የፍልሰተኞች ድርጅት አይኦኤም የህብረቱ የስደተኞች እቅድ ተግባራዊ የሚሆን አይደለም ሲል፣ ኦክስፋም በበኩሉ የስደተኞችን መብት ያላጤነ ነው ብሎታል። የአውሮፓ ህብረት የኦክስፋም ቢሮ ኃላፊ ማሪሳ ኬያን እንደሚሉት ኮሚሽኑ በዚህ እቅዱ ለስደተኛ አጠል የህብረቱ መንግስታት ተንበርክኳል። ገበያው ንጉሴ ለዲ ዋ ብራስልስ